Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በቶፕ ማዶል ውስጥ እሱን ኢትዮጵያ ተሳተፍኩኝ፣ አሸነፍኩኝ። ስራ የተመረጥኩት እዚህ ሀገር ከተመለስኩኝ በኋላ ነበር። የመጀመሪያው ጅፓን ነበረ። አንድ ላይ ነበር ነው 80 ሴቶች ነበር። ቶፕ 20 ውስጥ ወጣው። ቻርስን በባዮሎጂ ሆትና ሳይንስ ነው የጨረስኩኝ። ኢትዮጵያዊቷ ሜሮን ውድነህ ለሚስ አፍሪካ ዩ ኤስ ኤ ውድድር ቀዳሚ ተፎካካሪ ነበረች ስናወያያት 136,184 ድምጽ በዚህ ሰዓት እየመራጭ ካለችው ኢትዮጵያዊት ጋር ቆይታ ይኖረናል። ከዚያማ ንጉሴን ከአዲስ አበባ፣ ሰለሞን ችቦን ከዚሁ ከሰፈራችን ባለፈው ደግሞ ቆይ፣ አዲሱ ሰለሞን ችቦ ከሰፈራችን ምንድን ነው? ሰለሞን ሽፈራው ከኢትዮጵያውያን ስፖርት ፌዴሬሽን የክብር እንግዶች አንዱ ነው። ሰፈር ማለት ደግሞ አሉላ ከዚሁ ከዋሽንግተን አካባቢ ለማለት ነው። እና ችግር አለ ችቦ፣ ያን ራሱ ሰለሞን ሲቀሩ ይናገራል። መልካም። ባለፈው 15 ቀን በሞት የተለየንን ተወዳጅ የአገር ባህል ድምፃዊ ዳምጠው አየለንም ዛሬ እንዘከራለን። የሞት ነገር ከተነሳ አሉላ ለእኛ ፕሮግራም ዘግቶ ዜናው ስለደረሰ እንጂ ተወዳጁ የሥነ ጽሑፍ ሰው መስፍን ሀብተ ማርያም ማለፉን ሰምተናል። አሁን በሚቀጥለው ፕሮግራማችን ከማይቀሩ ዝግጅቶቻችን አንዱ ይሆናል። ዜና ውድባብ በኋላ ከአቀናባሪያችን ቴላይንባ ጋር እንመለሳለን። ከበረ ሰላምታችን ግን ከወዲሁ ይድረሳችሁ። የራዲዮ መጽሄቶቹ አዲሱ አበበና እኔም አሉላ ከበደን የዛሬ ሐምሌ 13 ቀን 2006 ዓ ም የዓለም ዜና እነሆ። እንደምናመሻችሁ የምሽቱን ዜና ማሰማችሁ ሄኖክ ሰማ ግዜር ነኝ የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር የቀድሞ ምክትላቸውና አሁን የአማጽያን መሪ የሆኑትን ሪያክ ማሻር በሙስና ውስጥ ተዘፍቀው ነበር የሚል ቃል ለአንድ የሀገር ውስጥ የመገናኛ ብዙሃን ከሰጡ በኋላ በኢጋድ አደራዳሪነት የተያዘው የሰላም ስምምነት ላይ እንቅፋት እንዳይሆን ተሰግቷል። ፕሬዚዳንት ኪር በንግግራቸው በ2005ና 2010 ዓ ም እንደ አውሮፓውያን ዘመን አቆጣጠር መካከል የደቡብ ሱዳን ምጣኔ ሀብት ውስጥ ለመሳተፍ ይፈልጉ የነበሩ ኢንቨስተሮች ወይም ባለሀብቶች ከማሻር ጋር ይሰሩ እንደነበር አስታውቀው እነዚህ ባለሀብቶች ሀገር ጥለው የሀገር ሀብት ዘርፈው ተሰውረዋል ብለዋል። የሪያክ ማሻር ደጋፊዎች የፕሬዚዳንቱ ንግግር የፖለቲካ አንድምታ ያለውና በመረጃ የተደገፈ አይደለም ሲሉ በሀገሪቱ የተቀሰቀሰውን የእርስ በርስ ጦርነት ለማብረድ የተያዙ ጥረቶችን የሚያፈርስ ነው በማለት ተቃውመዋል። የፕሬዚዳንት ኬር ቃል አቀባይ አትኒ ወይክ አትኒ ፕሬዚዳንቱ ሪያክ ማሻር ክስ ይመሰረትባቸው ወይም ይመስረትባቸው የሚል ሐሳብ አላቀረቡም ሲሉ አስተባብለዋል። ከሰሜን አፍሪካ በጀልባ ተጨናንቀው ተሳፍረው ወደ ኢጣሊያ ይጓዙ ከነበሩ ስደተኞች ከ19 በላይ ሕይወታቸው ማለፉን የጣሊያን የነፍስ አድን ሰራተኞች አስታወቁ። ስደተኞቹ በጀልባው ሆድ ውስጥ ተጨናንቀው የሞተር ጢስ ለረጅም ሰዓታት በመተንፈሳቸው ነው ለሞት የተዳረጉት። በያዝነው ወር የሊቢያ ባህር ኃይል በመስመጥ ላይ ከነበረች ጀልባ የአንድ መቶ ሰዎችን ሕይወት አትርፈዋል። ከመካከላቸው ሦስት ሰዎች መሞታቸውንም አስታውቀዋል። በዛሬ ዕለት በሊቢያ ዋነኛ የአውሮፕላን ማረፊያ አካባቢ በተቀናቃኝ ታጣቂዎች መካከል ውጊያ መከሰቱ ተዘገበ። ለሁለት ሳምንታት የዘለቀው ግጭት የትሪፖሊን ዓለም አቀፍ ማረፊያ የሚቆጣጠሩት የዚንታን ታጣቂዎችና ታጣቂ የእስልምና አንጃዎች መካከል ሲካሄድ መቆየቱ ይታወሳል። የዛሬው ውጊያ ከሁለት ቀናት በፊት የተደረሰውን የተኩስ አቁም ስምምነት የጣሰም ሆኗል። በሺዎች የሚቆጠሩ የአውሮፕላን ማረፊያው አካባቢ ነዋሪዎች ግጭቱን ሽሽት አካባቢውን ለቀው ተሰደዋል። ባለፈው ሳምንት በውጊያው ስድስት ሰዎች ሲገደሉ፣ ሌሎች 25 ሰዎች ቆስለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በጋዛ ሰርጥ ለተቀሰቀሰ ውጊያ ሐማስን ተጠያቂ አደረጉ። በዛሬ ዕለት እስራኤል በወሰደችው እርምጃ ስልሳ ተጨማሪ ሰዎች ተገድለዋል። ለዩናይትድ ስቴትስ የእሁድ ማለዳ የቴሌቪዥን ጣቢያዎች አስተያየታቸውን የሰጡት ኬሪ የሐማስ አመራር የተኩስ አቁም ስምምነት እንዲኖር የቀረበውን ጥያቄ በግትርነት አሻፈረኝ ማለታቸውን ገልጸው ግጭቱ እንዲቀጥልና አራት መቶ ሰዎች በጋዛ ሰርጥ እንዲገደሉም ምክንያት ሆኗል ሲሉ ኬሪ ገልጸዋል። በእስራኤል ደግሞ በበኩሏ ሰባት ሰዎች ሞተዋል። በጋዛ ያለውን ሁኔታ አስከፊ ሲሉ የገለጹት ኬሪ የሐማስ መሪዎች ኃላፊነት መውሰድ አለባቸው ብለዋል። እስካሁን በግብፅ የቀረበውን የሰላም ስምምነት ሐማስ ውድቅ ያደረገው ሲሆን ለውጥ ከሌለ ሚስተር ኬሪ ፕሬዚዳንት ኦባማን ወክለው ወደ መካከለኛው ምስራቅ ሊያመሩ እንደሚችሉም ተነግሯል። በተያያዘ ዜና በጋዛ ሰርጥ የሚኖሩ ፊልስጤማውያን ለአሜሪካ ድምፅ ሬዲዮ እንደገለጹት በአካባቢው የሚካሄደው የወታደራዊ እርምጃ በአየር በባህርና በየብስ ተጧጡፏል ብለዋል። ትናንት ሌሊት ባለፉት አስራ ሶስት ቀናት ከታየው የባሰ ውጊያ እንደተካሄደም እማኞች ለቪኦኤ ተናግረዋል። በስተ መጨረሻም አጠር አጠር ያሉ የዓለም ዜናዎቹን እናሰማ። በኢራቅ መዲና ተከታትለው በደረሱ ፍንዳታዎች 26 ሰዎች ሲገደሉ በርካታዎች ደግሞ ቆስለዋል። በዩክሬን አፍቃሪ ራሻ የዩክሬን አማጽያን በዚህ ሳምንት በአየር ላይ በጥይት ተመትቶ የወደቀውን የማሌዥያ አየር መንገድ በረራ የሚስጥር ሳጥን ቁጥር ማግኘታቸው ተገልጿል። 298 ሰዎች ያለቁበትን የመንገደኛ አውሮፕላን አደጋ ለማጣራት የሚስጥር ሳጥኑ መገኘት እመርታ ሆኗል። በዛሬው እለት የዓለም የኤድስ ጉባኤ በአውስትራሊያ ሲከፈት በማሌዥያ አየር መንገድ ተሳፍረው ወደ ጉባኤው ሲያመሩ የተሳፈሩበት አውሮፕላን በጥይት ተመትቶ በመውደቁ ሕይወታቸው ያለፉት ስድስት ታዋቂ ተመራማሪዎች ታስበው ውለዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። በሳምንት አርባ ቀን በሳምንት አርባ ቀን ጾም ጸሎት ይዣለሁ ስግደት ሳላቋርጥ አንጀቴና ስሬ ይከተልሃለሁ። በሳምንት አርባ ቀን ከደጃፍ ቆሜ እለምንሃለሁ በሕልሜ የመጣህ እንቅልፍ አጥቻለሁ። በሳምንት አርባ ቀን ምን ጊዜው ቢረዝም አንተን ለማግኘቴ ቢመጣ እንኳ ጣጣ ውዴ ኒያልፈራም የፈለገው ይምጣ በሳምንት አርባ ቀን አንተን ተቸግሬ የማደሬን ሚስጥር፣ ከኔና አንተ በቀር ለማንም አትንገር። ይሄ ሁሉ ቀርቶ አንተ የመጣህ ለታ የሳምንቱ አርባ ቀን በሳምንት አርባ ዓመት እንደሆነ ይቀራል የኔና አንተ ደስታ። በሳምንት አርባ ቀን የተሰኘችውን የሳምንቷን ምርጥ ግጥም ነው ያሰማናችሁ። ገጣሚዋ ባንቻየሁ አለሙ በበረሃ ጉዞ በሚል ለንባብ ካበቃችው የግጥም መድብሏ ነው ያገኘናት። ገጣሚ ባንቻየሁን እናመሰግናለን። ማዘነ በመዋቹ ድምፃዊ ዳምጧ አየለ የተዜመ ነው እንዳልነው፣ ባለቤቱንና አንድ የቅርብ ጓደኛውን ይዘን ዛሬ እናስታውሰዋለን። ቀዳሚው ታዲያ ከውቢቱ ኢትዮጵያዊት ሎጋ የሚለውን ስም ነው ረሳው እንዴ? ለነገሩ ገና ስትታይ አዲሱ የሚመጣው ቅጽል ሎጋ የሚለው ነው እንዳልከው። ስድስት ነጥብ ስንት ነበር? ረዝማሉ ያለችው ከአንድ መቶ ሰማኒያ ሴንቲሜትር በላይ ናት፣ ረዥም ወጣት። ለማንኛውም ከወጣት ሜሮን ውድነህ ጋር ወዳደረግነው ቆይታ እንለፍ። የዘንድሮ ሚስ አፍሪካ ዩኤስኤ ሜሮን ውድነህ የራሷን ሙዚቃ መርጣለች። ያን ለኋላ ቆይተን ውይይታችንን በእኛ የሙዚቃ ምርጫ እንጀምረዋለን። ሽማ ልብ ያስተነግዳ ፈጣሽ ግሩም ነው ጭራሽ ነፍሴ ሰጠው La sasa ta. Ci ras la sasa harnego. ሜሮን ውድነህ እንኳን ደህና መጣሽ። ወዲህ ወደ ስቱዲዮችን እንኳን ደህና ጠበቃል። በቅርቡ ሚስ ኢትዮጵያ ዩኤስኤ ተወዳዳሪ ሆነሽ በማሸነፍ ለሚስ አፍሪካ እየተወዳደርሽ ነው። በቅርቡ ይካሄዳል። እስኪ ከቀኑን ጀምር። መቼ ነው የሚካሄደው? የት ነው የሚካሄደው? ሁለቱም በየተራ ነገር ይነስ። መጋቢት ሀውለት ነበር የሚስ ኢትዮጵያ ዩኤስኤ። አሁን እሱን አሸንፌ ኢትዮጵያን ወክዬ የሚካሄደው ኦገስት ናይን ላይ ነው። በነሐሴ ወር መጀመሪያ ነሐሴ ዘጠኝ ቅዳሜ ማታ ነው የሚሆነው። ደ ስትራት ሞር ትላልቅ አዳራሽ ያለው ሮክቪል ውስጥ ነው። ሚስ ኢትዮጵያን ስታሸንፌ ግን ስንት ተወዳደሮች ነበሩ? መጀመሪያ ላይ አፕሊኬሽን ወደ መቶ ነበረ። የምመርጠው በስራ በኩል ነው በስራ በኩል ስላችሁ ይሄ የቁንጅና ውድድር ነው፣ ግን ሞስሊ የሚታየው ለአፍሪካ ሀገር የሚሰራው ስራ ነው። አሁን እኔ የተመረጥኩትና ኮለፋ ያረኩት ቶፕ ታኒ ፋይቭስ ለመግባት ሀይ ስኩል ስጨርስ አንድ ሺ አውርስ ኮሚኒ ሰርቪስ ሰርቼ ነበረ እዛ። በሚቀጥለው ደግሞ የዛሬ ሁለት አመት የራሴን ድርጅት ኪድስ ፈርስት ኢትዮጵያ፣ የኢትዮጵያ ልጆች መጀመሪያ የሚባል ድርጅት ጀምሬ ነበር። ባለፈው አመትም ኢትዮጵያ ስድስት ወር ቆይቼ የሰራሁት በሱ ስራ ነው የኔም ዋናው የተመራችሁት ማለት ነው እንጂና ውድድር ከበጎ ፍቃደኝነት ስራ ጋር ተያይዞ ለትልቅ አላማ እየተደረገ ጊዜ ጉልበት የተሰጠበትን ከግምት ያስገባል ነው አሁን እያስረዳሽ ነው ያለሽ በትክክል ስንት ሀገሮች ናቸው ከአፍሪካ ሀያ ሁለት አሉ አሁን ከኢትዮጵያ ጋር አሁን ይሄ ፕሮግራም የሚተላለፈው እሑድ ቀን ነው በስንት ነጥብ እየመራሽ ነው ወይም እየተመራሽ ነው ደረጃሽ ምን ላይ ነው ሁለት ነገር ነው ያለው። አንዱ ቮቲንግ አለ። ዌብሳይቱ ላይ ምስ አፍሪካ ዩ ኤስ ኤ ዳር ኦርግ የሚባል ዌብሳይት አለ። እሱ ላይ ሁሉም ነገር ይገልጻል። ኮንቴስትንስ ብላችሁ ስነኩ የሁሉም ሴቶች ምስ ጋና፣ ምስ ሲየር ሊዮን፣ የኔ ምስ ኢትዮጵያ ፎታችን አለ፣ የእኛ ታሪክም አለ እሱን የኛ ፎቶ ስንለኩ ደግሞ ከላይ የቮቲንግ ፔጅ አለ። ኦፍኮርስ አሁን ዋና የኔ ነው መንካት ያለባችሁ። እዛ ላይ ትገቡና የሆነች ግሪን ዳምዛብ እንደ ፌስቡክ የላይክ የሆነች ግሪን አለች እሷ መንካት ነው። በየሁለት ደቂቃ እሱ መንካት ይቻላል። አሁን እኔ አንድ መቶ ሁለት ሺ ቮት ላይ ነው ያለሁት። አሁን እየመራ ነው፣ አንደኛ ነኝ። ትናንትና እንደውም ሁለተኛ ነበርኩኝ። ዩጋንዳ ዘጠና ነበረች። ዛሬ ጠዋት ስነሳ አለፍኳት። ስለዚህ እንቀደል ኢትዮጵያ አንደኛ ሆነናል። ስለዚህ እስከ መጨረሻ እስከ ኦገስት ናይን ድረስ ዝግጅቱ ለሚስ አፍሪካ አንደኛ ሆ ይብገኝ ደስ ይለኛል። ኦገስት ዘጠኝ ግን አዳራሽ ውስጥ ሁላችሁ ናችሁ የምትገኙት። ሁላችንም መድረክ ላይ እዛ ላይ እዛ ላይ የኦፕኒንግ ሾ አለን። ሾውን እንከፍታለን። ከዛ በኋላ አገራችን የምንለብሰው ልብስ አለ። በሱም ውድድር አለ። የባህል ልብስ የባህል ልብስ ማለት በየ አገሩ አሁን የኔ አረንጓዴ ብጫ ቆሚ በካባ ነው ያሰብኩኝ the swale kazaamu yeah african designer show Allah and the designer ደ ሴም ልብስ የሁላችንም አሰርታን በእሱ መካከል ደግሞ ሁለት ደቂቃ መድረክ ላይ እንግግራለን። እሱ ላይ የምንገልጸው የሰራ ነው፣ ስራ በፊትም ወደፊትም ስለ አፍሪካ ምን እንደምናስብ እናም ለምን እንደዚህ እንደተወዳደርን ርዕስ ይታወቃል ማለት ነው። አዎ ኢንትሮዳክሽን ና ፕላትፎርም ይሄን ሀሳብ ይዤ ነው የምወዳደረው። እንዲህ አይነት ነገር ላደርግ ነው ትያለሽ፣ ያም ነጥብ ያሰጣል። አዎ ዋናው ነጥብ እሱ ላይ ና። ቶልጅ ጋይስ ይሄ ነገር ቀላል ነገር አይደለም። ዋናውም ያሸነፍኩት አይ ቲንክ ብዙ ነገር ስላየች ነው፣ ለኢትዮጵያን ብዙ እንደማስብ የዛሬ ሁለት ዓመት ነው ሴትዮዋን ያወቅኳት ምን ምን አሳየሽ? ያስመረጠኝማ የድርጅት ያሳያድግ ነው። እናም የዛሬ ሁለት አመትም ሌላም ውድድር አስኬዳ ነበር። አፍሪካን ሳሚት ነበረ በሱሎማን ፋውንዴሽን አስር ሴቶች ከአሜሪካ ተመርጠን ኤኩዶሪዮ ጊኒ ይሄድ ነበር። ብዙ የአፍሪካን ሊደሮች ሀገራቸው የአፍሪካ ችግር ምን እንዳለ እያሳወቁ ነበር። ተመርጠን እዛ ሄደን ቶን ሱሎማን ፋውንዴሽን ነው የመረጠኝ እንዲ ሄድ የኔ ድርጅት እንደዚህ ይፈልጋለሁ ማድረግ። በዛም ተመርጬ ዛ ሄእሷ ምትለዋልቆንጅናሮዘጋጅትማን ትባላለች። ድርጅቱ ምን ይባላል ሌዲ ኬት ትባላለች። እሷም የሚስ አፍሪካ ዩኤስኤ ፓጀንት ሲኢኦ ናት። የዛሬ ዘጠኝ አመት እሷ ናት የጀመረችው። አሁን ናይንት አኑዋል አኒቨርሰሪ ነው ዘጠነኛ አመቱን እያካሄደ ያለው በዚህ በዩናይት ስቴትስ የሚካሄድ የቁንጅና ውድድር አፍሪካውያን የሚሳተፉበት ቀደም ብለን በመግቢያችን እንደጠቀሙ ነው። አንቺ ኢትዮጵያውያንን ወክለች ነው የምትሳተፊው የምትሳተፊ ሜሮን። እንግዲህ በሬዲዮ ነው ወጋችንና ድምጽሽን እየሰሙ ነው የሰራሻቸውን ነገሮች አንዳንዱን እያነሳን ነው ምን አይነት ተስፋ እንዳያሽ በውድድሩ የምትናገሪውን ታሳያለሽ። ግልጽም ቢሆን በሬዲዮ ለሚሰሙ ሰዎች እንደው ስእሉ እንንሰጥ ቆንጆ መሆኗን መናገር አለብ። በጣም ረጅም ነሽ። ምን ያህል ነው ቆመት? ቆመት ውበት ነው እንዲያሉላ መስለኛል። በጣም ሉላ ረዥም ስለሆነ ከኔ እሷ ልጣትም አደለም። ቅድም ጫማ አውልቃ ሲትለካ ይቻለ። አሁን ስንጨርስ እንለካካለን። መቶ ሰማኒያ ሰባት ሰምን ዩመርስ በእርግጥ በጣም ረጅም ለሀበሻ ሴት ያለሁ ነሽ። እንግዲህ አድማጮች ድምጽሽንና የምናወራውን ወግ ብቻ ሳይሆን ገጽታሽንም ማየት የሚችሉትን ያህል ለማሳየት ያህል ነው። አዲሱ እኔ ደግሞ አባቷን በቅርብ አውቃለሁ። አባቷም እንደሷ ረጅም ናቸው። አዎ ረዥም ነው። ቁመት ከአባትሽ ከውድ ነው ይወሰድሽ ይመስለኛል። እሱን ለመያዝ ሞክሬያለሁ፣ አልደረስኩም። ስንሽ ከፍ ይላል እሱ ይበልጠኛል። እንደው የቁመት ነገር ከተነሳ ስለትዳር ታስብ ያርሽ መቼም አይደለም የምታገቢው ባል ስለ ቁመቱ ምን ታስቢያለሽ? ወደ እሱ አልተወቅድም። ይሄ ስራም እንዲያውም ስለ በዛብኝ፣ ግን እግዚአብሔር የሰጠኝ እሱ ፈቃዱ በራሱ ሰአት እንደው አሳስቦ ሻቃለ ረጅም ብሆን ደስታዬ ነው። ኦፍኮርስ እኔ ረጅም ሰው ነው የምመኘው፣ ልጆቼም እንደው እንደኔ ረጅም ሆነ ቢያድግ ደስ ይለኛል። ስለዚህስለዚህ ተመልሶላል። አዲስ ሜሮን፣ ከዚህ ቀደም ሌሎቹ የቁንጅና ውድድሮች እንደ ተወዳደርሽ ከዚህ ውይይት በፊት ጠቁማ አድርገሻል። በዚህም ሀገር በኒውዮርክ እና ሜሪላንድ የተወዳደርሽባቸው ከሚገልጹ ገጾች የተመለከትኳቸው ኳቸው በተለይ በጤና አገልግሎት ለተዘጋጀ ውድድር እንደተወዳደርሽ፣ እስኪ ንገሪን። በየትኞቹ ውድድሮች መቼ፣ እንዴት ተወዳደርሽ? ያለፈው አመት ቶፕ ማዶል ኦፍ ዘ ወርልድ ድርጅት ይካኝ ነበር። ኢጂፕት ውስጥ መጀመሪያ ውድድሩ የሞዴሎች ነበረ፣ ግብጽ ውስጥ ኖ ኖ፣ ይሄ ኢትዮጵያ ውስጥ ነበር የመጀመሪያ ውድድር። ሁሌ ኢንተርናሽናል ስቴት ሚስ ወርልድም ሆነ ሚስ ዩኒቨርስ ኒ የኢትዮጵያ ንትን ወክለ አሜሪካ ጋር ከኢትዮጵያ ነው ሁሌ የሚመረጠው። በቶፕ ማዶል ውስጥ እሱን ኢትዮጵያ ተሳተፍኩኝ፣ አሸነፍኩኝ። አንድ ስራ የተመረጥኩት ኦልሬዲ እዚህ ሀገር ከተመለስኩኝ በኋላ ነበር። የመጀመሪያው ጅፓን ነበረ፣ ለእሱ አልቻልኩም። እዚህ መጥ ኤጀንሲ ኦልሬዲ ኒውዮርክ ስራ ጀምሬ ነበር። ኤጀንሲም ነበረኝ። ስለዚህ ትንሽ ተጋጨብኝ። ስለዚህ እንደውም የግብጹ ሄድኩኝ። እሱ አሁን የዛ ሁለት ወር ነበር ሚያዝያ ሀያ ሁለት ማለት ነው። እናም በሄሪቴጅ በሀገር በማሳየት ደግሞ እሱን አሸንፍ ከሀያዎቹ ዋና ዋና ተመራጮች ውስጥ ሆኝሽ ቶፕ አንድ ላይ ነበር ነው ሰማኒያ ሴቶች ነበር አክ እሱም በፌስቡክ በደም እንትን ሰው ሁሉ አውቆት ነበር። እስ ስለ ትምህርት እናውራ። ትምህርት ቤት ምን ደረጃ ላይ ሄድሽ? አሁንስ? ከዚህ ከቁንጅና ውድድር በተጨማሪ ምን እየሰራሽስ ነው? ስለ ራስሽም የበለጠ ለማስተዋወቅ ስለ ውበት፣ ስለ ቁንጅና ውድድር ብቻ ሳይሆን ደሁ በትምህርት ረገድ ያለውን ነገር በትምህርት ረገ ባችለር ሲንስ ጨርሻለሁ። ባችለር ሲንስ በባዮሎጂ ሄልት ና ሳይንስ ነው የጨረስኩኝ። በስራ መንገድ በኩ ለመንጎሪ ካውኒ ለአምስት አመት ነው ከነሱ ከም የሰራሁት ሜሪላንድ ነው ኦፍ ኮርስ የኖርኩ። ከወላጆች ገዛድግ እነሱ ይመቻል ስኬጁል ለመስራትም። ስለዚህ ኒውዮርክ ሚጄ ሲ ሲመለስም ስቲል ስኬጁል አውጭ የሰራለሁ ኒውዮርክም ያለሁት እንደዛ ነው። ሞድሊንግ አለኝ ቻርም ኤጀንሲ ነው የምሰራው። አንድ ሴትዮ ኤጀንት አለች እዛ ኒውዮርክ ያለው የምታሰራኝ፣ ሌላም የዩኒቲ ኬር የሚባል ኦርጋናይዜሽን። ወደፊት የማስበው ደግሞ ይሄ ውድድር ካለፈ በኋላ ኢትዮጵያም ኮርስ ደርቼ መለሳለሁ፣ ለድርጅት ምናምን ከዛ በኋላ ማያስር ሴ መቀጠል ነው ያሰብኩት። ምንድነታጠኝ ያስብ ሄልት ኬር አድሚኒስትሬሽን ወይንም ፓብሊክ ሄልት ከሁለት አንዱ። አሁን ሁለቱም የጤና አገልግሎት ውስጥ ያሉ ናቸው። ሄልት ኬር የራሴን እንደውም ኢትዮጵያ ሀሳብ እንደዛ አንድ ላይ ስለመገኘት በጣም ደስ ይለኛል። የለመድኩት ምስም ነው። ስለዚህ ደስ ደስአቀለልሽልን ምን ወደፊት ምታቅ እያልሽ የሚለውንም አንቺ መለሽል። እነ ውድነህ እዚህ ነው የወለዱች ኢትዮጵያ ነው ኢትዮጵያ። ይሄ ምናልባትም አዲሱ ወደ እሷ ታሪክ እንድንገባ የሚረዳ ነው። በኢትዮጵያ ኢትዮጵያ ውስጥ ነው የተወለድ ሽው እስኪ ንገሪኝ። ኢትዮጵያም ስለ ነበረሽ የሚወት ከዛም በኋላ እዚህ መተሽ፣ ስለ ትምህርት ቤት፣ ስለ ራስሽ ጊባጭሩ በዚህ ሰአት ለሚከታተሉ አድማጮች ግለጭ። ኢትዮጵያ ነው የተወለድኩት። ኦፍኮርስ የእኛ ቤት መገናኛ ነው ያደግኩት፣ ደግሞ ሶስተኛ ክፍል እዛ ልክ ትንሽ ስጀምር ወደ አሜሪካ መጣው ከሁሉም ቤተሰቦቼ ጋር፣ ከዛ እዚህ ያደግኩኝ ግን አስራ ሁለት ዓመት ሲሆን፣ አሁንም አስራ ዘጠኝ ዓመት ሲሆንም ሀያ ላስት ይርም ሄድኩኝ። ሁሌ ይመላለሳለሁ። አማርኛም መቼ ማረሰውም ይኸው፣ አራትም መጽሐፍ መደባለቁ ነው እንጂ ውድድሩ ይሄንን ቋንቋ ጥራት ወይ ቀጥ ያለ እንግሊዝኛ ወይ ቀጥ ያለ አማርኛ ቢባል ጉድሽ ነበረ። ግብፅም ስወዳደር ፈተና ነበረኝ። መጻፍ ማንበብ ስለቻልኩኝ ትንሽ አሳለፍ ታነቢያለሽ። በጣም ጥሩ ነው። የኢትዮጵያን ልምዶች በዚህ ሀገርና በኢትዮጵያ አሁን ይሄ ውድድር ኢትዮጵያ ቢካሄድ ኖሮ የሚኖረው ሁኔታ

ሰው በጣም ያግዛቸዋል። በጣም ስፖርት አላቸው። ከመጠን በላይ በጣም ይገፋሉ። በጣም ቶፕ ፋይቭ ምናምን የሚወጡት በጣም ይገፋቸዋል እና እሱን እሱን ሳይ ግብጽ ህጅ በጣም ነው የተማርኩበት። መንግስትም ሁሉም በጣም ይተባበራቸዋል። በጣም ፕሪፔርድ ሆነው ነው የሚጠሩት። እንኳን ጫማና ጥፍር ቀለማቸውን በደም ተዘጋጅተው ናቸው ስለሚደርስ እና እሱ እሱ አገስ እኛ ጋርም ትንሽ እየበሰለ እየሄደ ነው። ስለዚህ እሱም ደስ ይላል። ግን በፕሬፔር አድጎ ሲደርሱ ውጤቱ ልዩነት አለ። አሁን እኔ እዛም ኦፍኮርስ ታብቶን የወጣሁት ቁመቴ እሱም ውሳኔው ነበረው። ግን እኔ አሁን እዚህ ሀገር አድጌ ያለሁት እና እዛ ሰው መግባባት ምናምን ለእኔ በጣም ይቀለኛል። ሰው በጣም ስለምወድ ምናምን ደስ ይለኛል። ከሰው ጋር አሁን እንደዚህ ለራሱ የሚገልጠው ብዙ አልገጠመንም። በጣም እናመሰግን። እውነት እኮ ነው መለ ለአድማጮቻችን ያንቺን ስዕል አሳየሽልን። እሺ ቀጥይ። ስለዚህ አሁን ወዲያው ከኢትዮጵያ ስትልቅ ደግሞ በጣም ነው የሚከምዳል። ይኔ አሁን እግዜር ይስጥልኝ እዚህ ሀገር አይቼ ውጭ ሀገር አይቼ ትንሽ እዛ ስለ ተላኩኝ ቀለለኝ። ለዛ ነው ውጤት የሚያገኘውት ማለት ነው። ስለዚህ አሁን የሚቀጥለው ወደ ሌላ ሀገር ስትላክ እንዲቀላት በጣም ፕሪፔር ና የእኛ ስፖርት መዘጋጀት አለባት። ክብደቱን ያን የሚያውቀው አይመስለኝም። ስለዚህ ውጤት ሞር እንድናገኝ ስፖርት ብናደርጋቸው ሴቶች። ሜሮን፣ የመጨረሻ ጥያቄ እናድርግ። እንግዲህ በሁለትና ሶስት ሳምንታት ጊዜ ውስጥ ትወዳደር ያለሽ ውድድሩ ያልቃል ታሸንፍ ያለሽ ብለን ነው ተስፋ የምናደርገው። ምሳሌነቱ ለሌሎችም ከአንቺ በኋላ ለሚመጡና ለሚከተሉ ጭምር ነው። ከዛ በኋላ የምታደርጊው ያሰብሽው ነገር አለ? ብታሸንፊ ምንድነው የምታረግ ሄድ ነው

ይዘናል ቅዛዝላችሁ፣ ምስ አፍሪካ ዩስኤ ዳ ኦርግ ላይ ያሸነፉ ሴቶች ምን እንዳገኙበት ምናም ውጤት ሁሉ በአፍ ላይ ይገኛል። ግሩም፣ በአንቺ ሙዚቃ ግብዣ ነው የምንሰናበተው። በስክስታው ና በምርጫሽ ታይቷል። ለማንኛውም ዘመናዊም ባህላዊም ሊሆን ይችላል። በዚህ ሰዓት ለሚሰሙን አድማጮች የምትወጂውን ሙዚቃ ጋብዥ ና መልካም እድል እንምኝልሻለን። በዚሁ እንሰናበታለን። እናመሰግናለን። ይቅናሽ። አሚን አሚን። እኔ ምን ለህዝብ ከሆነ የምጋብዘው ሁሌ የምወደው ዘፈን ነው። መልእክትም አለው። የብርሃኑ ተዘራ ያገር ሰው ያገር ሰው ያገር ሰው። ያገር ሰው ባንድ ማዕድ ገበታ ያገር ሰው አብሮ የሚቆርሰው እንደው ከምርን ከምር እንደው ከምር እንደው ከምርን ከምር እንደው የምር ቤት ያምርብናል ከምር ተዋደርስኖር ሰላም ያገርሰው ያገርሰው እንደው ያገርሰው ተራው የንጉሴ አክሊሉ ነው። ከአዲስ አበባ የዘጠኛ አባትና የሰማንያ ሶስት ዓመቱ አዛውንት በቀለ ደጉ ሰይፉ ይባላሉ። እንግዳው በሹፍርና እንደሚተዳደሩ ነግሮናል። ስለ ምን ሊያጫወቱት ይሆን? ባለፈው 15 ቀን በያዘው ቀጠሮ መሠረት መጥተዋልና ንጉሴ ለምን ከራሱ አንሰማም? የዛሬ 15 ቀን መሆኑ ነው። ሩፌ ዘአዋሬ የሚባል አንድ አድማጭ ደርግ የሚለውን ደረገ ካለው የግስ ግስ እንደሚወጣና ይደርግ ይድርግ ይድርግ እያላችሁ የደርግን መውረድ አሳያችሁን አሰማችሁን። ኢህአዴግስ ግስ ግሱን ማለት ነው ታዲያ ብሎ ወዲያው አስቆናል። ወደ ዛሬው ፕሮግራም እንድገባ እንድትፈቅዱልኝ አሉላና አዲሱ ጠይቃለሁ። ጋዜጠኛና ደራሲ በዓሉ ግርማ ከስመጥር ድርሰቶቹ በአንዱ ቀጠሮ የማያከብር ሰው ከሰው ሕይወት የሚሰርቅ ሌባ ነው ያለውን ማንበቤን አስታውሳለሁ። ሌላው ታዋቂ የስፖርት ጋዜጠኛ ገጣሚና የተዋጣለት የዜማ ደራሲ ሰሎሞን ተሰማ አርቆ ማሰቢያ እያለን አይምሮ እንደምን ተሳነን ለማክበር ቀጠሮ ሲል በሸጋው ድምፃዊ በጥላሁን ገሰሰ አማካይነት ለቀጠሮ ያለውን አክብሮት ገልጿል። ደቀ መዛሙርቶቻቸው አብዬ የሚሏቸው እኔ ግን መጋቤ ሚስጥር የሚላቸው መንግስቱ ለማ ደግሞ የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል በማለት የሁለቱን የአዲስ ዘመን መገለጫዎች ወቅት ጠብቆ መገናኘት በአመስጥሮ ሚስጢር አመስጥረዋል። ለሁሉም እኔና እናንተ የዛሬ አስራ አምስት ቀን የያዝነው ቀጠሮ ርዕሰ አውደ አመት መስከረም ድረስ የሚያደርሰን አይደለም። ባይሆን ተከታዩን በሚቀጥለው ሳምንት እናቆያለን እንጂ። ታስታውሱ እንደሆነ ባለፈው ፕሮግራማችን ከመቶ ሰላሳ ጋሻ መሬት በላይ ኖሯቸው ደሀ እየተባሉ ይጠሩ ስለ ነበረ በዛ በለውጡ ሰሞን በአስራ ዘጠኝ መቶ ስልሳ ስድስቱ አብዮት በመንግስታዊው አዲስ ዘመን ጋዜጣ ላይ ሀብታም ናቸው ብዬ ቤታቸው ብሄድ ድሀ ሆነው አገኘኋቸው ብሎ አንድ ታዋቂ የፕሬስ ሰው የጻፈውን እዚህ ላይ ለማንሳት ነው የዛሬው ፕሮግራሜ። በዚህ ጉዳይ ዙሪያ ያነጋገርኳቸው የቤተሰብ አባላትም አሉ። ነገር ግን የልዑል ራስን ቄንጠኛ መኪና ይይዙ የነበሩት ሰውን በቅርብ ያውቋቸው ነበርና፣ ለመሆኑ እንደው እኚህ ልዑል ራስ ራስ መስፍንን በደንብ ያውቋቸዋል? እንዴት አይነት ሰው ናቸው አልኳቸው። እንዲህ አሉ። ይሄን ነገር አላምንም። መን እኔ በፍጹም አላምንም። ሌላ ቅር እና ቸገረኝ ሳይ ብለው ሳይጠየቁ እንደዚህ እንደዚህ በዓይን አይቶ ችግረኛ ከመሰላቸው በኪሳቸው ያለውን ገንዘብ አንስቶ ይሰጣሉ። እህልም ደግሞ በመጋዘን የገሌ አንድ ኩንታል ስጠው፣ አንድ ዳውላ ስጠው እያሉ ሰራተኛውን ያዛሉ ሀላፊውን እስከዚህ ዝራ ቸር ናቸው። እሳቸው በጣም በጣም በጣም ነው የማመሰገናቸው። እንደው ብር ገንዘብ ይዘው ሄደው በመኪና በምትሄዱበት ጊዜ የነብጤው ሲያስቸግራቸው እንዴት ነው እንደው ወዲያው እንደው ይሰጣሉ። ወዲያው ምላሽ ላይ ይሰጣሉ። ይጎ ይገርሞታል። በኪሳቸው ያለውን ገንዘብ ገንዘብ ለሰው ሲሰጡ አይቆጥሩም። እንዳወጡ ነው የሚሰጡ። አንድ ቀን ትዝ ይለኛል፣ ጸጉር ሊስተካከሉ ሄዶ፣ እኔ ነኝ መኪና የነዳሁላቸው። ከእኔ ጋር ነው የሚሄዱት። አንድ ሰው እኔ ቢጤው እንኳን አለው ደህና ሰው ነው፣ ጌታዬ፣ እባክህ ኪሴ ባዶ ነው፣ ምንም የለኝም ብሎ ጠየቃቸው። ኪሳቸውን እጅ ከተቱ እዚህ እስከቱ እዚህ እስከቱ ኪሳቸውን በሙሉ ትበረብሩ ያስቀምጡበትን አላወቁም። ለካ ትንሽ ዋክእዚ ላይ ደረት ኪስ መነጥር ውስጥ ከተዋል ሳያውቁ። በኋላ ፈሉ ፈሉ አጡና እኔን በቀለ ባክ ትንሽ ገንዘብ ዝሃል ከዚዘው የሚሰጠው አሉኝ። ይሄ ጌታዬ ትንሽ የገንዘብ ነች ይከሆን አምስት ብር ነች አልኩ። ምን ይደረግ ታዲያ ስጠው አሉኝ። ንሽ ብዬ ሰጠው ሰውዬ የሰጡት እሳቸው እኔን እጅ ስሞ ወሰደ አምስት ብር ያን ጊዜ፣ ዛሬ አምስት መቶ ብር ነው። ከዛ በኋላ ይህን እያለን ኪሳቸው ገብቶ መንጥር ሲያወጡ ሀምሳ ብር ኪሳቸው ነበር ለካ ያቺ ፈለጓት፣ ሀምሳ ብር ኖሯለች። አየ በቃ ለካ የታደለ ሰውዬ ለካ ብር ዚህ ነች አሉና ያቺን ሀምሳ ብር እንካል አንተ ብሎ ሰጡኝ። አምስት ብር ሰጥቼ ለዛለ ሰውዬ እሳቸው ለእኔ ሀምሳ ብር ሰጡኝ። የሀምሳ ብር እኔ እስከ ወር ድረስ ከኪሴ ያላለቀም እንዲያውም እንደ ብርቅ አይቼ ሆነ ብዬ ያስቀመጥኩ፣ እሳቸው የሰጡኝ ብርቅ ብርቅ አድርጌ። ስለዚህ የእሳቸውን ደግነት በእውነት ተናግሬ ያልጨርስም፣ እውነት ነው የምላቸው። በጣም ቸር ደግ ሰው ናቸው። ቤታቸው ሰው መጥቶ ሳይበላ አይወጣም በምንም አይነት። ስለ ራስ መስፍን ያጫወቱን በቀለ ደጉ ሰይፉ ጉለሌ አካባቢ ነዋሪ ሲሆኑ ከራስ መስፍንና ከቤተሰቦቻቸው ጋር ለረጅም ዓመታት አብረው ስለኖሩ ነው። እስቲ ደግሞ የልዑል ራስ መስፍን ስለ ሺ ልጅ ልጅ ዳንኤል ጆቴ መስፍን ከሚሉት በጥቂቱ ላሰማቸው። እኔ አባት ለደርግ መቶ ሰላሳ ካሸነ መቶ አልባ ጋሻ መሬት ያውም ሰራተኛው የሚበላው የሚተዳደርበት እንጂ ይሄ ማን ነው ነው ለምንድን ነው የሚባለው? ስለ ለማ ስላዩት ጎኑ ግን የማን እንደሆነ አይታወቅም። ዋናው ነገር ግን የገንዘብ ድሀ ቢሆኑ የመንፈስና የውስጥ ሀብታም ነበሩ። በሌላቸው የሚያዙ አዘው ደግሞ ሲሰጡ የሚጠቅም እንጂ የጎደለ የማይሰጡ ቤታ ቤት ልሰራ ነው ቆርቆሮ ይስጡኝ ብሎ ቢጠይቃቸው አንዱ ምን ቆርቆሮ ደርሳል እንደ መስኮትና ማገሩ ልሰ አይ፣ እሱን ደግሞ ለላይጀ ለምናለሁ ቢላቸው አዛዣቸውን ጠርተው ሁለት ጊዜ እና ሶስት ጊዜማ አትለምንም፣ የሚያስፈልገውን በሙሉ አሟላለት የሚሉ ነበሩ። ይነባት አንተ አጠገባቸው ካለ አለ አንድ መቶ ብር አለ ሁለት መቶ ብር ብሎ የሚሰጡ ናቸው። ገንዘብ ያላቸው ጊዜ ስትሄድ ያ የሰጣቸው ሁለት መቶ ሶስት መቶ ብር ሺህ ሁለት ሺህ ብር ሆኖ ነው የምትቀበለው። የገንዘብ ሰው አልነበረ የስጣ ሰው ነበሩ። የሄዱበት በሙሉ ያለም መሆናቸው፣ ሀገራቸው በጣም ይወዳሉ፣ ንጉሳቸውም በጣም ይወዳሉ። እኛንም ሲያስተምሩ የመስፍን ብር አለ ብላችሁ አትጠብቁ ብራችሁና ሀብታችሁ ትምህርታችሁ ነው ስላለ ነው ዛሬ። የዛሬን እንግዲህ የዛሬ አስራ አምስት ቀን በስፋት እንመለስበታለን። ለዛሬው ያለኝን ዝግጅት እዚህ ላይ አበቃለሁ። አመሰግናለሁ።

ዱባ የባህል ተጫዋች ይለዋል። የብዙ ጊዜ ስራ ባልደረባው የሚያዜመው ሁሉ የደምቅለታል ሲልም ያሞካሸዋል። ቢያንስ ሰው ነው እንጂ አይበዛበትም። ለዳምጠው አየለ ከኢትዮጵያ ውጭ ኖርዌይ ለስምንት ዓመታት ከቆየ በኋላ ከደረሰበት ጽኑ ሕመም ማገገም ባለመቻሉ ወደ ሀገሩ ተመልሶ ባለፈው አስራ አምስት ቀን ነው በስልሳ ሁለት አመቱ ያረፈው። ሙያው ነው ያገናኘን የምትለው ባለቤቱ አልማዚመር እንደ ገለጸችልን የዳምጠው ትውልድ ሸዋ ክፍለ አገር መርሃ ቤት አውራጃ ነው። የቀድሞ ጦር እስከ ተበተነ ድረስም የምድር ጦር ኦርኬስትራ ባልደረባ ነበር። ዳምጠው ከአራት አመታት ቆይታ በኋላ ወደ ቀድሞ ኦርኬስትራ ተመልሶም ነበር ከወቅቱ አመራር ጋር ባለመስማማቱ ታዲያ ትቶት እንደወጣ አልማዝ አጫውታናለች። ኑሮን ለማሻሻል በሚል ወደ ኖርዌይ እስከሄደ ድረስም በግሉ ይሰራ ነበር። ባለቤቱን አልማዝንና የቅርብ ባልደረባውን ጥላዬ ጨዋቃን በአጭሩ አወያይተናል። በአንዱ ዜማውን እንጀምራለን። you get it <laughs> over በቅድሚያ ወይዘሮ አልማዝ ይመር በጣም እናዝናለን። በባለቤትሽ በዳምጠው አየለ ከዚህ ዓለም መለየት በጣም አዝነናል። እንዴት ነሽ አሁን? በረታሽ? ደህና ነኝ፣ እኛ ምን እንሆናለን ብለህ ነው። ዳምጠው ከዚህ ቀደም የሚያመው ነገር ነበር እንደ? ከኢትዮጵያ ሳይወጣ ኢትዮጵያ ሆኖ አብራችሁ ሳላችሁ እኔ ምንም ህመም አላቅም። ምንም ህመም የለውም፣ እዚህ ሀገር ሆኖ እና አሁን ደግሞ ሁለት ወር አይሞላውም፣ እንደዚህ አይነት በሽታ የታመመው ወደ ሀገሩ ሊመጣ ነው ካሉ በቃ ሁለት ወር አይሆነንም። ከሰማንኛ እዚህ ሆኖ ምንም አያመው። ሄደሽ አይተሽው ነበር አንቺ? ይህንን ድል አላገኘውም። ምን እናንተን ለመውሰድ እየሞከረ ነበር ነው የሰማሁት። አዎ እየሞከረ ነበረ። በኋላም ፈቅደውልን ነበር። ያው እሱ አገሬ ልምጣ አለ፣ እኛም ሳንሄድ ቀረን። እዚሁ መጣ ተመልሶ። እዛ ነው ያረፈው አደለም? አዎ እኛ ዛው ነው ያረፈው። ምን አስራ አምስት ቀን የቆየው በመታመሙ ነው የመጣው ወይንስ ወደ አገሬ ልመለስ በሚል ነው? አይ ታሞ በቃ ከአቅም በላይ ስለሆነባቸው እዛም እሱም ወደ አገሬ ልግባ ብሎ መጣ። ያው አንድ ሳምንት ቅዱስ ገብርኤል ሆስፒታል አስታመም ነው። አንድ ሳምንት ደግሞ ቤት ውስጥ ከዛ በቃ አልሆነለትም። እዚህ ሀገር መታመሙን የሰሙ አንዳንድ ሰዎች ወሬውን ከነሱን የሰማሁት እንደ እርዳታ ለማድረግ ሁሉ ሲጣደፉ፣ በመሃል ሞት ቀደመው እንጂ ብዙ ጥረት ተደርጎ ነበረ። ምንድን ነው ህመሙ ተባለ በትክክል አልማዝ? እኔ እንግዲህ ከሱ አንደበት አልሰማሁም። እኔ እነሱ እንደሚሉት ከሆነ አንዱን ኩላሊቱን አስወጥቶ አንዱ ኩላሊቱም ፌክሽን ፈጠረና ወደ ሌላ ነገር ተሰራጨ ነው የሚባለው። ለምንድ ያስወጣው? አንዱ ነው መውጣት ነበረበት በህመም ምክንያት እንግዲህ በህመም ምክንያት ነው። ጥላዬ ከአንተ ጋር ዳምጠው ብዙ ጊዜ አብራችሁ ሰርታችኋል እኔም ትዝ ይለኛል በምድር ጦር ኦርኬስትራ የምታቀርቧቸው ዜማዎች ትታወቁ ነበር እና ምን ያህል ሰርታል ከዳምጠው ጋር ጥላዬ ሀያ ሶስት አመት እኩል ሰርተና እኔ ስልሳ አንድ ስቀጠር እሱ ስልሳ ሶስት ለስልሳ አራት ተቀጠረ እና ምንም ያህል አንበላለት ምን ያህል ትቀራረቡ ነበር በሙያው ላይ ያላችሁ በጣም በጣም ነው የምንቀራረበው ጥላይተን ማናት አሁን እሱን ለማድረም በሙያው እንኳን አንችልም ለምን የሚያቀርበው ቱባ ነው። ገጠርኛ ነው እና የሚያምር ነው። እንዲህ አይደል? ማለት ደግሞ እኛ ከልሸት ምንጫ ስለሆነ አይቀበለንም። አሁንም ልክ ነው። ከእሱ ታዋቂ ወይም የሚታወቅባቸው ዜማዎች እንደ በጣም የምታስታውሰዋለ መጀመሪያ ያስተዋወቃት አይኑማን እሱ ነው ከእያዩ ቀድሞ በመድረክም ላይ በአንዳንድ ነገር እንደገና ደግሞ እምትን በኋላ ላይ እሱ እሱ ነው እንግዲህ ሌላው በዛን ዘመን አቤታዊ እንትን ነው የሚያቀርበው ነበር። በቃ ሌላው ያየኸው እንደሆን ሰርጉን አድርገው ዳምጠኑ የሚጠራው ዳምጠኑ ጋር የሚድረስ ብዙ ዜማዎች ሰርቷል። ከኩኩም ጋር አንድ ዜማ አዎ። በስራ ላይ ያላችሁ ምን የምታስታውሰው ነገር አለ? ከአለቆቹ ከባልደረቦቹ ጋር በስራው አለም እንደው የነበረው መግባባት ዳምጠው ወርቅ ልጅ ነው። ትህትናውን፣ መግባባቱን ይህም ሁሉ የሚያደርግ ቀና ልጅ ነበረ። አክብሮም ነበር ያለው እኛ ልክ አንዳንድ ጊዜ ስሜት ውስጥ የምንቀልደውን ነገር በእሱ ላይ ማለት ነው፣ ደንታ የሌለው በሳቅ የሚሸኘን እና ከት ብሎ ከመሳቅ በስተቀር ለምን እንዲያልከኝ እኔ ማነኝና ከአንተ በምን አንሳለው? ምናምን የለም። እንዲያውም በምንጫወተው ጨዋታ ሁሉ እሱ መልሶ በእኛ ላይ ይቀልዳል እንጂ አኩርፎን ወይም ደግሞ ተጣልቶን፣ አቅም ድንቅ ግርቅ ልጅ ነው። ዛምጠው ከመጣበት አካባቢ ያንን ስፍራ በዜማው በግጥሞቹ ቅኔዎቹ፣ በወሬው በተረቱ ላይ ሁሉ ያስጎበኘን ነበር። አስተዳደጌ ገጠር ነው። መራቤት የሚባል አውራጃ ውስጥ ነው ያደግኩት እንደ ማንኛውም የገጠር But para inglês በግብርና ነበረ ያ ሁሉ ሲሆን ግን በየተራራው በየሸጡ ውስጥ አቅራራ ነበር፣ እዘፍን ነበር። በየበዓላቱ ሆል ነበረ። በተለይ በዚህ በሀገርኛ አጨዋወቶችና ሽለላዎች፣ ቀረርቶች፣ ሆታዎች በጣም እታወቅ ነበረ። ቆንጆ አቅራራ ነበር። በዘመኑ ባለቤት ውስጥ የወይዘሮ አልማዝ የዳምጠውን ስራዎች ሰብስበሽ እንደያዘሽ ሁሉ ሰምቻለሁ። አሁን መጀመሪያ ግን ከኢትዮጵያ የወጣበት ምክንያት ምንድን ነው? ወጣ ብሎ ለመስራት ነው ወይስ በሌላ ምክንያት ነው? የምታውቂው ነገር አለ? እኔማ እኔ እስከማውቀው ድረስ ያው የአንድ ወር ቪዛ አግኝቶ እዛ ለሰርግ ስራ ብሎ እንደወጣ ነው። ከዛ በኋላ እዛ እያለ ነው ሀሳቡን የቀየረው። ያው ለእናንተ ብዬ ነው ስለሚል ብዙውን ጊዜ እኔ ወደ ሀገሩ እንዲገባ ጥረት አድርጌ ነበረ። ይቅር እዚህ ሀገር ሰርተም ብዙ ነገር ያልፋል፣ አንተ አርቲስት ነ ብለን ጨቅጭቀነው ነበረ እንግዲህ ምን እንደሆነ አልገባንም። ስምንት አመት ነው ከኛ ከተለየ። በሙያ የሚቀራረቡን ብዙ ጊዜ ሲጋቡ እናውቃለን። እና አንቺ አልማዝ በሙያ ከሱ ጋራ የሚያገናኝ ነገር አለሽ ወይስ በሌላ ስራ ነው ያለሽው? እኔ ዘፋኝ ነበርኩኝ። በአብዛኛው የእሱን ስራዎች እንደ ተቀባይ ሆኜ አንዳንድ ጊዜ ሲሰራ ሰርግ አብረን ተቀበቅበላም ክር ሲሰራም ደግሞ ዜማ እንመርጣለን። አብረን ቤት አብረን እናጠና ነበር። አንቺ ታንጎራጉሪ ነበረ? አዎ፣ እኔም ዘፋኝ ነኝ። ምን ምን ዜማዎች ነበሩ? አላስታውስም። እኔ በወቅቱ ያው በደርግ ነው። በአብዛኛው ዜማዎቻችን ያው የአብዮት ከጦርነቱ ጋራ የተንትን የተሰራ ስራ ስለሆነ ብዙም ተደማጭነት የለውም። በፊት ቴሌቪዥን ያስቀረጽ ነው በፊት ነበረ። አሁን በኢህአዴግም ተመልሼ ሰርቼ ነበር። በአብዛኛው ብዙ እውቅና የለውም። ምን ምን ነበር? በረሀ ስለሆነ የምንሰራ ዘፈኖቹን ብናስታውስ እንችላለን። ዘፈኖቼ የኮንሶ ባህል አሀ ዘመናዊ ስራዎች የዳንስ ስራዎች እና ያው ኮንሶ ስራ ደግሞ በጥናት ያው ጥላይ ነው። እንዲያውም ግጥሙን የሰጠኝ እኔ አንተን አላድን ይላል አንዱ በአብዛኛው ከጦር ሰራዊቱ ጋራ እንትን ያስተዋወቀኝ ዘመናዊ ነው። እኔ አንተን አላድን እርዳኝ፣ የፍቅር አምላክ የሚል እና በአብዛኛው ደግሞ ኢሚቴሽን የአመልማል አባተን፣ የእነ ብዙነሽን፣ የእነ አስቴር ከበደን እጫወት ነበር። አስመስሎ የመጫወት ማለት ነው ኢሚቴሽን ያልሽው? አዎ፣ አዎ። ምንድን ነው ያገናኛችሁ፣ አንቺ እና ዳምጣውን? በጨዋታ ላይ በስራ ላይ ነው የተገናኛችሁት ወይስ በውጭ ነው? አይ እዛው ምድር ጦር ነው የተቀጠርኩት። ሰባ ሰባት ነው፣ ምድር ጦር ተቀጠሬ ነው ያገኘሁት። በጣም ደግ ሰው ነው። ምን ብዬ ስለሱ ቃላት ያጥረኛል። በጣም ጥሩ ሰው ነበረ። በዛን ሰዓት እኔ የምል አንድም ከቤተሰብ ትንሽ እንደ ልብ ሆኜ የማላጌጥበት የማለብስበት ጊዜ ስለሆነ በሱ ነው የተሸፈነው። ያው መድረክ ላይ ተቀርብ ምን ምን መልበስ እንዳለብኝ ሁሉም የሚሸፍን ደግ ባል ነበረ ልጆች አሏችሁ ቀደም ሲል ነግረሽኛል? አዎ ስንት ልጆች አሏችሁ ሁለት ወንድና ሴት ናቸው ብለሽኛል ቀደም ሲል አዎ ቤተልሔም ዳምጠውና አብይ ዳምጠው ታላቁ አብይ ነው አዎ ስንት አመቱ ነው ሀያ አመቱ ባለፈው ሐሙስ ተከበረ ኦ ሀያ አመት ሞላው ቤቴልሔም ስንት አመቷ ነው ቤተልሔም ዳምጠው አስራ ስድስት አመቷ ነው ይማራሉ ሁለቱም አዎ ሁለቱም ይማራሉ። ትልቁ ዩኒቨርሲቲ ሁለተኛ አመቱ ነው። ሐዋሳ ነው፣ አጋጣሚ የደረሰ ዩኒቨርሲቲ አብይ ጥሩ ነው። እሺ። እሷ ወደ አስራ አንድ ገና ውጤት እየጠበቀች ነው። አስረኛ ማስኬት ተፈትና። መልካም ነው። አሁን ምንድን ነው እሱ እናንተ መተዳደሪያችሁ የሚሆነው አልማዝ? እኔ እንጃ ወደፊት ምን እንደምንሆን እኛም ራሳችን አላወቅ ነው። እንግዲያው እሱ ነበር፣ እኔ ጡረተኛ ነኝ። እሱ ነበር የሚያስተዳድረን እንግዲህ ወደፊት ጋራ ምን እንደማድረግ እንዳለብኝ እኔ እንጃ። ቀላል አይደለም፣ መሸማዝናለሁ። በአሁን የኑሮ ሁኔታ የጡረታ ገንዘብ ከሁለት ልጆች ጋራ እንግዲህ አራት መቶ ሰላሳ ብር ነው ጡረታዬ። ቤት የቀበሌ ነው በኪራይ ነው የቀበሌ ቤት ነን። የቅብሩ ስነ ስርዓት እንዴት ነበረ? ማን ተገኘ? እንዴት ተከናወነለት? ብዙ አርቲስቶች፣ የቀድሞ ምድር ጦር አብረው የነበሩት እነ ጌታቸው አስፋው እነ ዝናቡ እና ሁሉም ተገኝተው ቀብሩ ስነ ስርዓት ላይ በጣም ደስ ይል ነበረ። እግዚአብሔር ይስጥልኝ፣ በርቱ። እናንተንም በጣም እግዚአብሔር ይስጥልኝ፣ አመሰግናቸዋለሁ። በጣም ደና ደሩልኝ። ስላሳወተ እናመሰግናለን። እኔ ወደፊት እንግዲህ ልጆቼን እንደው የሚማሩበትን ደረጃ እና አንዳንድ ለውጥ የሚያሳዩበትን ደረጃ እንዲረዱኝ ነው የምፈልገው። ኢትዮጵያውያን ተባብረው እነዚህን ሁለት ልጆች ቦታ ቢያስይዙልኝ እለምናለሁ። እንግዲህ እግዚአብሔር ይርዳሽ። መቼም ይሄን ውይይት የሰማ እዛም ሀገር ውስጥም ሆነ ውጭ ያሉ ሰዎች ቅርሶች ናቸው። ዳምጦ አየለን የማይወድ የማያፈቅር የለም። እሱም ደግ ሰው ነው። ለብቻው አልኖረም። ለህዝብ ነው የኖረ። እሱና ልጆቹን ቦታ ቢደርሱልኝ ደስ ይለኛል። በጣም እኔ እንኳን ችግር የለብኝም። ጥረታዬን ይዤ በአንዳንድ ቦታ እሳተፋለሁ። ለዳምታው አየለ ቤተሰብ እና ለወዳጅ ዘመድ መጽናናትን እንመኛለን። አድማጮች፣ ቀጣዩ ሁነኛ ቅንብራችን ደግሞ ሌላው ማለት ነው። ትልቁ ጉዳይ ከችቦ ጋር ያደረግነው ውይይት ነው። ከእሳት ጋር ልንጫወት እንዳይመስላችሁ ችቦ ማለታችን፣ ችቦ ማለት ለታዋቂው የቀድሞ የኢትዮጵያ አየር መንገድ እግር ኳስ ቡድን በኋላም ለብሔራዊ ቡድን ተጫዋች ለሰለሞን ሽፈራው የተሰጠ ቅጽል ስም ነው። ከዘንድሮ አንዱ የፌዴሬሽን የክብር እንግዳ ጋር ውይይት አሉላ። እንግዲህ የዘንድሮ 31ኛው የሰሜን አሜሪካ ኢትዮጵያውያን የስፖርትና የባህል ፌዴሬሽን የክብር እንግዶች ነበሩት ሁለት። ከኢትዮጵያ አንዱ አልቻሉም ቀርተዋል። አንዱ ግን የብሔራዊ ቡድኑ አሰልጣኝ የነበሩት ሰውነት ቢሻው ከዚህ ደግሞ ከሎካል በቅርብ ጊዜ የጀመሩት አካሄድ አለ። ባለፈው ኢንተርቪው አድርገናቸው አንድ እና አቶ ማሪ የመሳሰሉ ለዚህ ፌዴሬሽን አስተዋጽኦ ያደረጉ ከምስረታው ጀምሮ በተጫዋችነት የላቀ አስተዋጽኦ ያበረከቱ በመሪነት ወደኋላም ተመልሶ አገር ቤት ደግሞ ከክለብ ጀምሮ እስከ ብሔራዊ ቡድን የተጫወቱ ሰዎችን እነዚህ ማክበር ጀምሮ ዘንድሮ ተራው የሰሎሞን ሽፈራው ሆኗል። የጥንቱ የአየር መንገድ ተጫዋች የብሔራዊ ቡድን ተጫዋች ሰለሞን ሽፈራው። ብዙ ሰው በሚያውቀው ለመጥራት ሰለሞን ችቦ። ሰሎሞን ለምሳሌ ሰሎሞን መኮንን አለ። ሰሎሞን መኮንን ከማለት ሰሎሞን ሉቾ ብትል ሰው ይገባው። ሰሎሞን የቱ ሲበል ሰሎሞን ሉቾ ምትለው፣ አሉላ የቱ ሲሉ አሉላ ቪኦኤ እንደሚባለው ማለት ነው። አቶ ሰሎሞን እንኳን ደስ ያለ፣ እንኳን አብሮ ደስ አለ። በጣም ደስ ብሎኛል። ሜዳው ላይ እንኳን ደስ ያለ ብያለው። እኔ እንግዲህ አሉላ አልደረሰውም፣ አሁን አድርሷል። ምን ተሰማህ ሰሎሞን? እንደው በጠቅላላ ፌዴሬሽኑ መቼም በዚሁ በደረጃው በአቅሙ በውጭ ሀገር ያለ ስብስብ ነው ግን አን አክብሮ ዘንድሮ ህዝብ ፊት ሲያቀርብ ለአንተ የሰጠ ስሜት ምንድን ነው? በጣም በጣም በጣም ደስ የሚያሰኝ ነው። ለእኔ በተለይ አልጠበቅኩም። ስለዚህ እነሱ ግን አክብረው ስለጠሩኝ በዚህ ሰዓቱም ሁሉም ነገር የተሳካ ይመስላል እና በጣም ደስ ብሎኝ ነው የመጣሁት። ሜዳ ላይ ያሎላ ስለነበርኩ ተጫዋቹ ሁሉ ወደ ሜዳ ሲገባ ሰሎሞን እየጨበጠ በአክብሮት እጅ እየነሳ እንደገና ደግሞ እሱና ሌሎች የክብር እንግዶች በሰረገላ ሆኖ ሜዳውን ሁሉ ሲዞሩ ያህል ክብር ነ ጥሩ ነው። የራስ ወገን እውቅና ሰጥቶ ሲያከብር ደስ ይላል። ሰሎሞን ችቦ ችቦ ነው። ለምንድን ነው ችቦ የተባልከው? በነገር ላይ ሰለሞን ሽፈራው እሱ እንግዲህ አስረኛ አፍሪካ ዋንጫ ጊዜ በምንጨዋትበት ጊዜ ሰለሞን ተሰማ ነበር ነፍሱን ይማርና የሚያስተላልፈው ሰለሞን ተሰማ እና ነገ ወልደስላሴ ነበሩ በጊዜው እና ያንን ጨዋታ በሚያስተላልፈው ጊዜ የመጀመሪያዋ ኳስ በእኔ ጭንቅላት መታ ነው የገባችው። እና በዛን ጊዜ የኢትዮጵያ ሕዝብ ከመደሰቱ የተነሳ የተቀመጠበትን ጋዜጣ ሁሉ የያዘውን ጋዜጣ ሁሉ ማብራት ጀመረ። እንደ ችቦ ለኮሰው ለኮሰ እየጠቀለለ እና በዛ የደስታውን ምን እንትን ሲገልጽ በዛው ሰለሞን ችቦ በረራ በሚለው እንትን ወሰዱ። በጣም ጥሩ ታሪክ ነው። ግርም ማስታወሻ ነው። አሁን ምን አስታውስ ነበር እኔ አላስታውስም። እኔ አላቅም ነበር በመሰረቱ። የምር ነበር የጠየቅኩ አንዳንደኛ የምናውቀውንም እንደ ጥያቄ አድርገን እናቀርባለን። ግን በዚህ በኩል እኔ ችቦ የሆነው በዛ እንደው በጭንቅላት በመምታት ነው እሱ እንግዲህ የሚታወቀው። አሉላ የማዕዘን ምት ተመታ፣ ሰለሞን ሽፈራው ዘለለ፣ ማለት ግብ ገባ ማለት ነው። ብዙ ጊዜ ለአየር መንገድም ሲጫወት ለብሔራዊ ቡድኑም ሲጫወት እና ችቦ ያሉት እንደው በዚህ ከቴስታው ጋር የተያያዘ ይሆን እያልኩ ነበር። ተቀራራቢ ነው። ሰለሞን እንግዲህ አስረኛውን የአፍሪካ ዋንጫ አስታውሳሃል? እስቲ ወደ አስረኛው የአፍሪካ ዋንጫ የወሰደህን እናስታውስ። ያንተን የተጫዋችነት ዘመን ኢትዮጵያ ውስጥ ብሔራዊ ቡድንም የአየር መንገድም በተለያየ ደረጃ ትጫወት በነበረበት ጊዜ እስኪ በመጠኑ አስታውሰን፣ እውቅና የህይወት ዘመን ስራን ለማስታወስ እንደመሆኑ። እኔ እንግዲህ ኳስን ስጀምር በአየር መንገድ ቡድን ከሲ ጀምሮ ነው የጀመርኩት። ሄጄ ተመዝግቤ ትንሽ ነበርኩኝ በዛን ጊዜ እና ሄደው ሲያዩኝ አጋጠሙን፣ በሰፈር የሰፈር ጨዋታ አርገው አርገው አጋጠሙን እና መጀመሪያ ከሁለቱም ኪም መምረጥ ጀመሩና፣ እኔ በጊዜው አጭር ስለነበርኩኝ፣ ግን ጨዋታዬ በጣም ጥሩ ስለነበረ ኖ ታድጋለች እና ትምጣ ብለው እንደው አንቺ ነው የሚሉኝ። ወደ ሲ የመጀመሪያ ጊዜ ጫ ተደረገልኝ ና የመጀመሪያውን ቲሴራ እንዲወጣልኝ ሲደረግ እኔ ቲሴራ አይቼ ስለማላውቅ መግቢያ በቃ በጣም ደስ ብሎ የተቀበልኩት እና ከዛ ጀምሮ ነው እንግዲህ ወደ ከሲ ወደ ቢ ከቢ ወደ ኤ ከዛም ከኤ ወደ ወጣት ቡድን ከዛም ብሔራዊ ቡድን እንደዚህ እያልኩ ነው እየተሸጋገርኩ ና የጀመርኩት። የዚያ ዘመን ተጫዋቾች እነማን ነበሩ? ብሔራዊ ቡድንም በክለብም ደረጃ ይጫወቱ የነበሩ ብዙ ትልልቆ ተጫዋቾች ነበሩ። በአየር መንገድ ውስጥ አሁን ለምሳሌ እነ ቀርመው ዘርጋው፣ እነ ወርቅ ውሃ፣ እነ ጸጋዬ መቻል ተሰማ እና እነገበየው እነዚህ የመሳሰሉ ተጫዋቾች የነበሩበት ጊዜ ጊዜ ነው። የሚያስፈራ ጊዜ ነው። እንኳን እዛ ውስጥ ገብቼ እኔ ጫወታለሁ ልል እንደው ቲሴራ ማግኘቴ ነው ደስ ያለኝ። ግን ሳይ ሳያደር ያው አብሬያቸውን ልጫወት በቅ ያለሁ። ምን ትዝ ይልሃል ታዲያ በዛን ጊዜ አሁን እንደነገረሙ የመሳሰሉ ሌሎቹ እንደነ ወርቁ ውሃ ጋራ ስትጫወት ወይም እነሱ ደረጃ ስትደርስ ያየኸው አንተ ላይ የደረሰ አስፋወሰን ነበር የምማረው ከአስፋወሰን ትምህርት ቤት እየሮጥኩኝ እስከ ቦሌ ድረስ ነው ማርፎ ለሀፍ ታይም ለሰላሳ ደቂቃ ከእነሱ ጋር ለመጫወት ያን ያህል ትሬኒንግ አድርጌ ነው፣ እንደዚሁ ዝም ብሎ አይደለም ለማለት ነው። ወደ ውጭ ለመውጣት በምንፈልግበት ጊዜ መቼም ሁሉም ተጫዋች መቼም ደስ ነው የሚለው ለመመረጥ ከዛ ውስጥ ሁሉ ደግሞ ተመርጠህ ደግሞ ለመሄድ ግን ችግሩ ምንድነው? ወደ ውጭ በምንወጣበት ጊዜ የምንበላው ነገር ትንሽ ንሄል ነበር እና መጾምም ስላለብን እንጾማለን። አንዳንድ ጊዜ ደግሞ የምንበላውን ነገር ስሙም አይታወቅም ነበርና ይለፈን ነው ምንለው እና እና እንደዛ አይነት ሲትዌሽን ነበር ተጫዋች መካከል፣ እና እየተሳሳቅን ነው ግን ምናደርገው ግን። አንድ አንድ ቦታ ላይ ማስታወሰው ምንድን ነው ታንዛኒያ ውስጥ ነው መሰለኝ የኤሊ ሾርባ ነው ብለው ሊሆንም ላይሆን ይችላል። እንግዲህ ጦሚ ሰሜን አስኪደውኝ ኳስ ተጫውቻለሁ። ጓደኞች በሉብህ አታለው ጓደኞች በርተው አንተ ስለምትጾም አታለው በደረቅ ዳቦ ማለት ነው የገባሁን በጊዜ ነበር። የት የት ሀገር ተጫወትኩ ሶሎሞን? ከኢትዮጵያ ውጭ ከብሔራዊ ቡድኑ ጋር ወይም ደግሞ ከአየር መንገድ ቡድን ጋር አፍሪካ ውስጥ እንግዲህ ኬንያ፣ ታንዛኒያ፣ ዛምቢያ ከዛ በኋላ ደግሞ ብሔራዊ ቡድን ወደ ጀርመን ሁሉ ሄደን አለን ማስታውሰውን እንግዲህ መቼ ሰለሞን፣ ከሰላሳ አመት በላይ የተጓዘ ማህበር አለ አንተን እውቅና የሰጠ በእነኚህ ሰላሳ አመታት ውስጥ ልጆቻችሁም ለጨዋታ የደረሱበት ዘመን ነው። ማህበሩ ከነ ፈተናዎቹ የሚሄድና የሚመለስ ነገር ቢኖርም በፈተናዎች ውስጥ ቢያልፍም ብዙ ነገሮችን ያከናወነ ድርጅት ነውና በየጊዜው የሚገጥሙትን ፈተናዎች እንዲያልፍና ከዚህም በላይ ደግሞ ትልቅ ድርጅት እንዲሆን ምን አይነት ቁም ነገሮችን ማካፈል ትፈልጋለ ይህን የሸለመህን ወይም አክብሮት የሰጠህን ድርጅት ፌዴሬሽኑ በሚቋቋምበት ጊዜ የተወሰኑ ቲሞች ጋር ነበረ። በእውነት ለመናገር ብዙ ለፍተዋል። ብዙ ደክመው ነው እንደዚህ አይነቱ የጀመረው እና በኋላም የመከፋፈል የሚደርስበት ግን ስቲል ጠንክሮ ራሱን ችሎ ራሱ እንዲነቃነቅና እንዳይለቅ በማድረጋቸው ያደረጉትን የአሁን የተመረጡትን ሰዎች በጣም ላመሰግን እወዳለሁ። በእውነት ቀላል ነገር አይደለም፣ ውጣ ውረድ አለው። በጥሞና እና በትግስት በመቻቻል ስለታለፈ ከመፍረስ ሁሉ ድኖ እንደ ድሮ ሁኔታውን ቀጥሏል ያሉትን የፌዴሬሽን አባሎች በዚህ በአጋጣሚ በጣም ላመሰግናቸው እወዳለሁ። ሌት ተቀን በጭቅጭቅም ይሆን ይህንን ፌዴሬሽን እንዲሳካ ስላደረጉ አሉላ በአነሳው ጥያቄ ላይ ትንሽ ልግፋኔም እውነት ነው፣ ጥሩ ተስተናግዷል። አንተንም ማክበራቸው ተገቢ ነው። ይሄ ፌዴሬሽን ደግሞ በቀጣይነት እንዲዘልቅ የሁሉ ፍላጎት ነው። አልፎ አልፎ ችግር መኖሩ ግልጽ ነው። ሰላሳ ዓመት በላይ ችግር አልጠፋውም እንደው ዝም ብሎ ግን የጎላ አልነበርም። የአሁኑ ግን ትንሽ ደመቅ ያለ ችግር ነው የታየው። ለዚህ ነው አሉላ ሲጠይቅ፣ እንደው ብዙ እንደመቆየትህ ከመስራቾች አንዱ እንደመሆንህ አሁን ባለው ተጨባጭ ሁኔታ ያንን ግምት ውስጥ በማስገባት ምን ምክር ትሰጣለህ? ከልምድ በአሁኑ ጊዜ ነው ትንሽ እንደ ትንሽ ከበድ ብሎ ጭቅጭቅ አይነት ሁኔታ ምናምን የተገለጸው። ግን ይሄንን ማለፍ ከቻለን ይሄንን አልፎ ፌዴሬሽኑ እንደዚህ ማዘጋጀት ከቻለ ወደፊት መደረግ ያለበት ምንድን ነው? የመከባበሩ ሁኔታ ጠንከር ቢል በጣም ደስ ይለናል። ምክንያቱም የሚሰሩት ሰዎች መመስገን አለባቸው። ጥፋት ባጠፉ ቁጥር ግን ዝም ብለን አውድመን እምናደርግ የሚያደርግ ከሆነ ወደፊት የሚሰራው ሰው ማን ነው የሚለው ላይ እንደርሳለን። በትዕግስት ግን ጭቅጭቁን አብረደን ተነጋግረን ኦፍኮርስ መነጋገርማ ያለ ያለ ነገር ነው እና እንደዛ ተቻችሎ አብሮ መስራትን ማወቅ ያስፈልጋል። ይህንን የማያውቅ ሰው የፌዴሬሽኑ አባል ሆኖ ለመምጣት ያስቸግራል። መልካም ነው። እንደው አሉላ ሰሎሞን ባለትዳር እንደሆነ እናውቃለን። እንዴት ነው በዓሉ ላይም ከባለቤት ጋር በደንብ አላየንህም። ቹን በተመለከተ ነው የአንተን ፈለግ የሚከተል ስፖርተኛ ልጅ አፍርታሃል ይችላል እንዴት ነው በቤተሰብ በኩል አዎ እንግዲህ ባለቤቴን ጋገባው ብዙ ጊዜ ነው አንድ ልጅ ነው የወለድነው እሷን ምዣት መትቼ ነበረ ገሊላ ትባላለች ትምህርት ቤት ውስጥ ኳስ ካልተጫወትኩ ብላ ኳስም ጀምራ ነበር እቃውንም ገዝቼ ማሰልጠንም ጀምሬ ነበር እና በኋላ በኋላ ግን ብዙም አልገፋችም በኋላ ደግሞ ወደ ጂምናስቲክ በሚለው ወደ ጂምናስቲኩ ደግሞ ዞራለች እንጂ ሁሉንም ነገር ሞክራለች ስፖርተኛ ሆናለች ዞሮ ዞሮ ስፖርተኛ ነ ወይዘሮ የኔ ነሽ ባለቤትህስ እንዴት ነው ባለቤቴ በጣም ደጋፊ ናት። ያው ኮቼ ናት ማለት ይቻላል። ኧረ አሁን ምን ላይ ነው ያለው? የምታሰለጥነው ቡድን አለ? አንተስ ትንሽ ትንቀሳቀሳለህ? እኔ ያው ከዲሲቲም ጋር እሑድ እሑድ እንጫወታለን እኮ ሁልጊዜም፣ ብዙም አላቆምኩም። ይሄን ያለ ግን ምንድን ነው መጠንህን አይተህ ነው ምት እና እንደ ድሮ ልትሆን አትችልም። ስለዚህ አሁን እንደ ድሮ እንኳን ልዝለልብል ሌላ የሚያነሳ ነገር ካልመጣ በስተቀር ልነሳ አልችልም። እናመሰግናለን። እኔ መቼም እናንተንም በዚህ አጋጣሚ በጣም በጣም ነው የማመሰግነው። ችቦን እናመሰግናለን። የችቦ ትርጉም በደንብ ገብተዋል አድማጮች ገብተኛል አድማጮችም፣ አግኝተውታል። በነገራችን ላይ በዘንድሮ በዓል ሁለት እንግዶች ከኢትዮጵያ የጠበቁ ነበር። አንዱ የቀድሞ ብሔራዊ ቡድን አሰልጣኝ ሰውነት ብሻው ነበር ተገኝቷል። የስፖርት ሰው በመሆኑ አንተ እያልኩ መዳፈር እንዳይሆን። ሌላው በቅጽል ስሙ የሚታወቀው ኳስ ፊደሉ ስሙ ግርማ በቀለ ነበር፣ እሱ አልተገኘም። እዚያ አካባቢ ደግሞ ስለነበሩ በተለይም የማንዴላን ሕይወት በማዳን የሚታወቁት ሻምበል ጉታ ዲንቃም የክብር እንግዳ ተብለዋል። እኔ በወቅቱ በሪፖርቶቼ እንደገለጽኩት በየአመቱ የማይለየው ታዋቂው ተወዳጁ ጋዜጠኛ የስፖርት ጋዜጠኛም የዓለም አቀፍ ኦሎምፒክ ኮሚቴም አማካሪ ፍቅሩ ኪዳኔም እዛ አብሮ ሰንብቷል እና እነዚህ ሁሉ ነበሩ ልልህ ነው። አንዱ መነሻ ግሩም ነው። አዲሱ ማን እንደነበረ የክብር እንግዳው የስነ ስርአቱንም ወጎች በየዕለቱ ከዘገብከው በተጨማሪ በራዲዮ መጽሄትም ማስተዋወቅ ተገቢ ነው። አዲሱ ሄድ። ወደ ሌላው ጭብጣችን ከመሻገራችን በፊት አንድ አግባብ ያለው ጥያቄ እንዳነሳ ያስገድደኛል። እሺ፣ ለአድማጮች ቃል ገብቼ ያለው በጊዜውም ገልጫለሁ። እንዲያውም ለማሰማት ይገርመሃል፣ የአሁኑ ሙዚቃ የአዲሱን ንግግር ይባላል። አዲሱ አበበ ዛሬ ከእኔ ጋር አያስተናግድም፣ ካለበት ከሳኖዜ ሳምንቱን እንደዘገበው ዛሬም ከቻለ ይገኝልናል። ካልቻለ ግን ሲመጣ የከረመበትን ይነግረናል ብያለሁ። ዳር ዳር እያልኩ ያለሁት እንዴት እንደሰነበትክ፣ ወዴት እንደሰነበትክ ጠቆም አድርግ ያለው እንድትናገር ነው። ክራሞቴ በጣም ቆንጆ ነበር። ደስ ብሎ ከኢትዮጵያውያን ጋር ነው የኖርኩ የሰነበትኩት። መጥፋቴ ደግሞ እንግዲህ የሰአት ልዩነትም አለ እዛ ገር እንደምታቀ ግን ቃል ኪዳኗ ብዙ ጊዜ እንዳትሻር የተገባች ናት። ከራዲዮ መጽሄት የትም ቢሆን ማምለጥ አይቻልም ነው መገኘት አለበት አውሮፓም ሰሆን እንደው አድማጮቼ በዚህ ቅር ብሏቸው ከሆነ በጣም ይቅርታ እጠይቃለሁ። ግን አሎላ ስሰራ ከርሜ ስደክም ከርሜ እንዳጓደልኩ አድርገህ ለምንድን ነው ለሁ ጠፋ ብቻ ነው ጥያቄው። ሁለተኛ ግን አይለመደ እንዴ እንዴ አድርጎ የዛሬውን በዚሁ ልናበቃ ነው። የዳም ጠዋየለ የወሎ ልጅ ግን እስከ ማጠቃለያ ዜናው ያዳርሰናል። አሁን እንደው አብዬን ምንድን ነው ምለው የአብዬ ሙሴን ልጅ ወድጀዋለሁ ነው ምለው። ኧረ እንዴት ታደርገኛለህ አንተ ፈጣሪ። እንደው አሁንም ነግቶም የለን

የማጠቃላያ ዜናዎቹ እናሰማ። የደቡብ ሱዳኑ ፕሬዚዳንት ሳልቫኪር የቀድሞ ምክትላቸውና አሁን ያማጽያን መሪ የሆኑትን ሪያክ ማሻር ሙስና ውስጥ ተዘፍቀው ነበር የሚል ቃል ለአንድ የሀገር ውስጥ የመገናኛ ብዙሃን ከሰጡ በኋላ በኢጋድ አደራዳሪነት የተያዘው የሰላም ስምምነት ላይ እንቅፋት እንዳይሆን ተሰግቷል። ከሰሜን አፍሪካ በጀልባ ተጨናንቀው ተሳፍረው ወደ ኢጣሊያ ይጓዙ ከነበሩ ስደተኞች ከ19 በላይ ሕይወታቸው ማለፉን የጣሊያን የነፍስ አድን ሠራተኞች አስታወቁ። ስደተኞቹ በጀልባው ሆድ ውስጥ ተጨናንቀው በየሞተር ጢስ ለረጅም ሰዓታት በመተንፈሳቸው ለሞት መዳረጋቸውን አስታውቀዋል። በዛሬው ዕለት በሊቢያ ዋነኛው የአውሮፕላን ማረፊያ አካባቢ ተቀናቃኝ ታጣቂዎች መካከል ውጊያው አገርሽቶ መቀጠሉ ተዘገበ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ በጋዛ ሰርጥ ለተቀሰቀሰው ውጊያ ሐማስን ተጠያቂ ያደረጉ። በዛሬው ዕለት የእስራኤል በወሰደችው እርምጃ ስልሳ ተጨማሪ ሰዎች ተገድለዋል። በተያዘ ዜና በጋዛ ሰርጥ የሚኖሩ ፍልስጤማውያን ለአሜሪካ ድምፅ ሬዲዮ በሰጡት ቃል በአካባቢው ወታደራዊ እርምጃ በአየር በየብስና በባህር ተጧጡፏል ብለዋል። ዚስ ፕሮግራም ሃዝ ካም ቱ ዩ ፍሮም ቮይስ ኦፍ አሜሪካ ዋሽንግተን።